ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር በአንድ አጭሩ ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 15 2014 ዓ ም ዝግጅታችን ጀመረ የኦሮሚያ ክልላዊ መንግስት አዲስ ካቢኔ አዋቅሯል አቶ ሽመልስ አብዲሳን በድጋሚ የክልሉ ፕሬዝዳንት አድርጎ መርጧል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የፈረሙትን አዲስ ትዕዛዝ ከባለሙያዎች አስተያየት ጋር አካተን እናስደምጣችኋለን ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግሥታት ጠቅላላ ጉባኤ በዛሬውም እለት ቀጥሎ የሚውል ሲሆን ኢትዮጵያን ጨምሮ የህንድ የሩሲያና የሄቲ መሪዎች ንግግር ከሚያሰሙ መሪዎች መካከል እንደሚሆኑ ተመልክተዋል። እስከ ሰኞ በሚቆየው ጉባኤ ላይ ኢትዮጵያን ወክለው የሚናገሩት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሲሆኑ በዋሽንግተን ሰዓት ዛሬ ከሰዓት በኋላ ንግግራቸውን ያሰማሉ ተብሎ ይጠበቃል። ከአመታዊው ስብሰባ ጎን ለጎን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጎተሬዥ የኃይል እጥረት ባለባቸው ድሆች አገሮች ውስጥ ለሚኖሩ በሚሊየን ለሚቆጠሩ ዜጎች ንጹህ ታዳሽ ኃይል ተደራሽነት ለማሳደግ 400 ቢሊየን ዶላር ቃል የተገባ መሆኑን አስታውቀዋል። በሶማሊያ መዲና መቋዲሾ በፕሬዝደንቱ መኖሪያ ቤት አቅራቢያ በሚገኝ የመንገድ ፍተሻ ኬላ ላይ ዛሬ ቅዳሜ በአንድ የአጥፍቶ ጠፊ ተሽከርካሪ ላይ በተጠመደ ቦምብ አንድ የፖሊስ አባልን ጨምሮ ቢያንስ ስምንት ሰዎች መገደላቸውና ሌሎች ዘጠኝ መቁሰላቸውን ባለስልጣናት አስታወቁ። የሶማሊያ ፖሊስ ቃል አቀባይ ለቪኦኤ እንደተናገሩት ለፍተሻ ቆሞ ከነበረው ተሽከርካሪ የፈነዳው ቦምብ ሰባት ተሽከርካሪዎችና ሶስት ጋሪዎች መውደማቸውን፣ በአካባቢው በርካታ ደም ፈሶ መታየቱን ገልጸዋል። ስለ ጥቃቱ እስካሁን ኃላፊነት የወሰደ ባይኖርም የሶማሊያ መንግስት መገልበጥ የሚፈልገው አልሸባብ እንደዚህ ያሉ ጥቃቶችን አዘውትሮ እንደሚያደርስ ይታወቃል። በናይጄሪያ ሰሜን ክፍለ ግዛት ቦርኖ እስላማዊ መንግስት ተዋጊዎች ትናንት አርብ ባደረሱት ጥቃት ስምንት የናይጄሪያ ወታደሮች ሲገደሉ ሌሎች በርካቶች ደግሞ የደረሱበት አለመታወቁን ሁለት ወታደራዊ ምንጮች ለአሶሽየትድ ፕሬስ ተናግረዋል። ተዋጊዎቹ ሁለት ወታደራዊ ተሽከርካሪዎችን ሲወስዱ ሶስቱን ማቃጠላቸውን ጨምረው ገልጠዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የጃፓን የአውስትራሊያና የህንድ መሪዎች በትናንትናው እለት በዋይት ሀውስ በአካል ተገናኝተው መክረዋል። ኳድ በሚል መጠሪያ የሚታወቀው የአራቱ አገሮች ስብስብ ኢንዶ ፓሲፊክ በሚባለው የዓለም ክፍል ዴሞክራሲን ለመጠበቅ ቁርጠኝነት ያላቸው መሆኑን ገልጸዋል። የአራቱም አገራት የጋራ መነጋገሪያ ስለሆነችው ቻይና ግን በግልጽ ያስታወቁት ነገር የለም። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በፕሬዝደንትነት ዘመናቸው በአካል ተገናኝተው ስብሰባ ሲያካሂዱ ይህ የመጀመሪያቸው ነው። የተሰበሰቡት ከአውስትራሊያው ጠቅላይ ሚኒስትር ስካት ሞሪሰን፣ ከህንዱ ጠቅላይ ሚኒስትር ሬናርድ ሞዲና ከጃፓን ጠቅላይ ሚኒስትር ዮሽሂዴ ሱጋ ጋር ነበር። ጆ ባይደን አብረው ሆነው ባሰሙት ንግግር እኛ አራት ዋነኞቹ የዲሞክራሲ አገሮች የረጅም ጊዜ የትብብር ታሪክ አለን። ነገሮች እንዴት እንደሚሰሩ እናውቃለን። የገጠመንም ፈተና እንወጣለን ብለዋል። ቀጠናውን ክፍት ዲሞክራሲያዊና የተረጋጋ ለማድረግ ያለመ መሆኑ የገለጹት የሀገራቱ መሪዎች ቻይናን በይፋ ባይጠቅሱም በዝግ በሚያደርጉት ስብሰባቸው ዋነኛ ጉዳያቸው ቤጂንግ እንደምትሆን ተገምቷል። ትናንት አርብ ስብሰባውን የተቹት የቻይናው የውጭ ጉዳይ ሚኒስትር ዛሆ ሌጂንግ ሌሎች አገሮችን ኢላማ በማድረግ የተቧደነው ዝግ ስብሰባ በአካባቢው አገሮች መካከል ያለውን የዘመኑን ትብብርና መነሳሳት ይቃረናል፣ ምንም ድጋፍ የማያገኝ ሲሆን ውድቀትን ያስከትላል ብለዋል። ቻይናና ካናዳ የእገታ ዲፕሎማሲ ወይም ሆስቴጅ ዲፕሎማሲ የተባለ በተጠራውና በየፊናቸው ይዘዋቸው የነበሩ ዜጎቻቸውን በትናንትናው ዕለት መልቀቃቸውን አስታውቀዋል። እንደ ኤሮፓ አቆጣጠር በ2018 በዩናይትድ ስቴትስ ጥያቄ ካናዳ የቻይናው ኩባንያ ሁዋዌ ስራ አስፈጻሚ የሆኑትን ሜንግ ዋንዙን በቁጥጥር ስር ባዋለችበት ሁለተኛው ሳምንት ቻይና ደግሞ ማይክ ማይክ ስፓቮርና ና ማይክ ኮቪርግ የተባሉ ሁለት የካናዳ ዜጎችን በቁጥጥር ስር ማዋሏን አስታውቃ ነበር። ቻይናዊቷ ሜንግ በዩናይትድ ስቴትስ ተከሰው በካናዳ የተያዙት በሚመሩት ድርጅት ስም ከባንኮች ጋር በተደረገ ግብይት ማጭበርበር ፈጽመዋል በሚል ነው። ቻይናም በበኩሏ ሁለት ዓመት ከግማሽ ለሚሆን ጊዜ ያሰረቻቸውን የካናዳ ዜጎች የለቀቀች ሲሆን ወደ አገራቸው የተሳፈሩት ሶስቱም ዜጎች በዛሬው ዕለት ከቤተሰቦቻቸው ጋር ተቀላቅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቻይና የካናዳ ዜጎችን በመልቀቋ የተሰማቸውን ደስታ ከዓለም አቀፉ ማህበረሰብ ጋር እንደሚጋሩ አስታውቀዋል። አሁን ወደ ዓለም የኮቪድ-19 ዜና እናልፋለን። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ወደ 60 ሚሊየን የሚጠጉ አሜሪካውያን ለኮሮና ቫይረስ የማጠናከሪያውን ክትባት መውሰድ ይችላሉ ሲሉ ትናንት አርብ ተናግረዋል። የማጠናከሪያውን ክትባት ሁሉም አሜሪካውያን እንዲወስዱ አሳስበው ራሳቸውም በተቻለ ፍጥነት በቶሎ እንደሚወስዱ አስታውቀዋል። ትናንት በዋይት ሀውስ በሰጡት አስተያየት ልክ እንደ መጀመሪያውና ሁለተኛ ሁሉ ይሄኛውም ነፃና በቀላሉ የሚገኝ ነው ብለዋል። የዩናይትድ ስቴትስ በሽታ መቆጣጠሪያና መከላከያ ማዕከል ባለፈው ሐሙስ የፋይዘር ማጠናከሪያ ክትባትን ዕድሜያቸው 65 ወይም ከዚያ በላይ ለሆኑ የሥራ ጸባያቸው ከብዙዎች ከሚያገናኛቸው እንደ መምህራን፣ የጤና ባለሙያዎችና ሌሎች ለኮቪድ-19 የሚያጋልጥ የሥራ ባህሪ ላላቸው እንዲሁም በጤንነት ሁኔታቸው ለቫይረሱ በቀላሉ መጠቃት ይችላሉ ለተባሉት ዕድሜያቸው ከ50 እስከ 64 ለሚደርሱ ሰዎች እንዲፈቀድ መወሰኑን አስታውቋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 15 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። የኦሮሚያ ክልላዊ መንግስት አዲስ የካቢኔ አባላቱን አዋቀረ። ቀደም ሲል ክልሉን በፕሬዝዳንትነት ሲመሩ የቆዩትን አቶ ሽመልስ አብዲሳን በድጋሚ መርጧል። የክልሉ ምክር ቤት በዛሬው እለት ባደረገው የመደበኛ ጉባኤ አዲስ አፈ ጉባኤና ምክትል አፈ ጉባኤ ሾሟል። ስነ ስርአቱን የተከታተለው ገልሞ ዳዊት ዝርዝር ዘገባ ያስደምጠናል። የኦሮሚያ ክልላዊ መንግስት ምክር ቤት የዛሬውን ጉባኤውን ሲጀምር ባለፉት አምስት አመታት የተከናወኑ ስራዎችን ደምድመዋል። ምክር ቤቱን በአፈ ጉባኤነት ሲመሩ ዩትን ወይዘሮ ሎሚ በዶን አሰናብቶ አዲስ አፈ ጉባኤ ሹመዋል። የኦሮሚያ ብልጽግና ፓርቲ ጽፈት ቤት ኃላፊና በአዲሱ የጨፌ ኦሮሚያ የመንግስት ተወካይ አቶ ፍቃዱ ተሰማ ለስድስተኛ አገራዊ ምርጫ በሰላም መከናወን የክልሉን ሕዝብ አመስግነዋል። አዲስ በሚዋቀረው መንግስት ውስጥ ወጣቶችንና በልምድ የዳበረ የህዝብ አስተዳደር እውቀት ያላቸው ግለሰቦች መካተታቸውን ገልጸዋል። ለአፈ ጉባኤነት የ32 ዓመት ወጣት ሳዕድ አብዱራህማንና አቶ ኤልያስ ውመታን ለምክትል አፈ ጉባኤነት በእጩነት ለምክር ቤት አባላቱ አቅርበዋል። ከምክር ቤት አባላቱ አቶ ታየድ እንዳን ጨምሮ ሌሎች በዚህ በአፈ ጉባኤነት ለቀረቡ እጩዎች አመራረጥ ግልጽነት አልነበረውም በማለት ጥያቄ አንስቶ ነበር። በጨፌ የመንግስት ተወካይ አቶ ፍቃዱ ተሰማ እጩዎች ለካቢኔ አባልነትም ሆነ ለክልል ምክር ቤት አፈ ጉባኤነት የሚመረጡት በፓርቲው ማዕከላዊ ኮሚቴዎች መሆኑን የአሁኑም አሰራር በዚህ መንገድ የተፈጸመ ነው የሚል ምላሽ ሰጥተዋል። በዚህም ወጣት ሳዕድ አብድራህማን በ453 ድጋፍ ድምፅ የኦሮሚያ ክልል አፌ ጉባኤ ሆነው ተመርጠው ቃል መሀላ ፈጽመዋል። ጫፌ ከበጀማንኩን ጉያ አራ አፈያይ ጫፌ ሞቱማን አንድ ኦሮሚያ ተ አካን ተጃጅሉ ይህ የተከበረው ታላቅ ታሪክ ያለውን የኦሮሞ ሕዝብ እንዲሁም በክልላችን የሚኖሩ ብሔር ብሔረሰቦችን እንዳገለግል የሰጠኝን እድል ታላቅ በመሆኑ የተሰማኝን ደስታ ለመግለጽ እፈልጋለሁ። ይህ ኃላፊነት ከባድ ኃላፊነት ነው። እኔ የግሌን ለመወጣት በጽኑ ተዘጋጅቻለሁ። ቢሆንም የጨፌው ኃላፊነቶች በውስን ሰዎች የሚከወን ስላልሆነ ሁላችንም ኃላፊነቶቻችንን በተጠያቂነት እንድንወጣ ጠይቃለሁ። አዲሷ አፈ ጉባኤ የጨፌ ኦሮሚያ ስድስተኛ ዓመት አንደኛ ስብሰባ በመጀመሪያ አጀንዳ የክልል ፕሬዚደንት እንዲመረጥ በሰየሙት መሰረት በጨፌ ኦሮሚያ የመንግስት ተወካይ አቶ ፈቃዱ ተሰማ ክልሉን በፕሬዝደንትነት እያገለገሉ ያሉ አቶ ሽመልስ አብዲሳ እንዳግም አቅርበዋል። አቶ ፈቃዱ ፕሬዚደንት ሺመልስ የአዲስ አበባ ዩኒቨርሲቲ ምሩቅ መሆናቸውን የሁለተኛ ዲግሪያቸውን ከውጭ ሀገር ሰላምና ጸጥታን ማጥናታቸውን ከዛም በኋላ በተለያዩ የመንግስት ኃላፊነት አገልግለው አሁን ክልሉን በፕሬዚደንትነት እየመሩ ያሉ ወጣት መሪ ናቸው ብለዋል። ውራናላ በረኩመላ ማፈረቶ ኮራካሰኒ ሀንጋማት ፕሬዚዳንት ቡልቼ ሰናኖ ኦሮሚያ ተውደን ወገና ጅሩ ከታህሳስ 2011 አንስተው የኦሮሚያ ክልላዊ መንግስት አስተዳደር በመሆን እያገለገሉ ያሉና ከአዲስ የለውጥ አመራሮች ውስጥ አንዱ ናቸው። አቶ ሽመልስ የኦሮሞ ህዝብን የሚወዱ ታላቅ እቅዶችን አውጥተው የመተግበርና የማስፈጸም ክህሎት ያላቸው፣ የኦሮሞ ህዝብ ጥያቄ ምላሽ እንዲያገኝ የሚተጉ በኦሮሚያ ክልል እንደነ ኢፋ ቦሩ የዜጎች አገልግሎት የኦሮሞ ህዝብ ባህል እንዲያድግ የገዳ ስርዓትን በትምህርት ቤት እንዲሰጥ ያደረጉ ትጉ ናቸው። አሁን ተጀምሮ ያልተጠናቀቁ መርሃ ግብሮች ፍጻሜ እንዲያገኙ በተግባር እየሰሩ ስለሆነ ፓርቲያችን ሁሉን አካሄድ ካየ በኋላ ለፕሬዚደንትነት አቅርቧችኋል። ዳግም የተመረጡት ፕሬዚዳንት ሽመልስ ጨፌ አባላት ፊት ቀርበው ቃለ መሃላ ፈጽመው የክልሉን ህዝብ ለማገልገል ለተሰጣቸው እድል ደስተኛ መሆናቸውን ገልጸዋል። አክለውም የተሰጣቸው ኃላፊነት ድርብ መሆኑን ጠቁመው ያንን ለመወጣት ከትግል አጋሮቻቸው ጋር እንደሚሰሩም ቃል ገብተዋል። ፕሬዚደንት ሺመልስ በተለይ የኦሮሚያ ክልል ነዋሪዎች ስድስተኛ ሀገራዊ ምርጫ በሰላም እንዲከናወን የክልሉ ሕዝብ ጉልምና ስለተጫወቱ ታላቅ ምዝጋና ይገባቸዋል ሲሉም አመስግነዋል። ከበጀሞፈያይ ከበጀምቶ ተሚሴሱት ጨፌ ሞቱማ አራጅ አረሙኩን ኤርገሞ ተጉርጉዶ ትፉል ደረሳ ጅራ ገመተኮን ይሩ የተከበራችሁ አፈጉባኤ፣ እንዲሁም የምክር ቤት አባላት በዚህ አዲስ የሚዋቀር መንግስት ፊት ብዙ ተልእኮዎች ከፊቱ አሉ። የሀገራችንን ሉዓላዊነት ማስከበር፣ ህዋትና ኦነግሸንን በመደምሰስ የጠላቶቻችንን መሻት ማክሸፍ መቻል አለብን። በሌላ በኩል ደግሞ የብልጽግና ጉዞችንን መሳካት መቻል አለበት። ይህም ከቤተሰብ ደረጃ ጀምሮ የሚሰራና የበለጸገችና ለጠላት የማትንበረከክ ኦሮሚያንና ኢትዮጵያን መፍጠር መቻል ይኖርበታል። እኚህን የጠቀስኳቸውን ተልዕኮዎች ለማሳካት ህዝቡ ከመረጠው መንግስት ጎን እንዲቆም ጥሬን አቀርባለሁ። ኢትዮጵያ በጥንት አባቶቻችን ደምና ጥንት የተሠራች በክብር ያቆየናት አገር ነች። ወደፊትም አገራችን ኢትዮጵያ የእኩልነት ወንድማማችነትና ነጻነት ለዘላለም የሰፈነባት እንዲሆን ኃላፊነታችንን እንወጣለን። ቀጥለው ፕሬዝደንት ሽመልስ የግብርና ምርቶችን ስለማሳደግ በተለይ በቅርቡ በክልሉ የተጀመረው የበጋ እርሻ ስራ አስተዳደራቸው እንደሚቀጥል፣ በጸጥታ ረገድም የክልሉን ፖሊስ ልዩ ኃይልንና ሚሊሻን በተጀመረው መልክ የማዋቀር ስራ ይቀጥላል ብለዋል። በሌላ በኩልም በትምህርት የትምህርት ጥራትን የማሳደግ ስራ ይሰራል ያሉት ፕሬዝደንት ሽመልስ በኦሮሚያ ክልል ያለው ሰፊ የሰው ኃይል ሀብትን ለመጠቀም የታቀደው ስራ ወደ ተግባር መቀየሩንም እንደሚቀጥሉ በንግግራቸው ጠቁመዋል። ኢማናን ኡመኒ ፊለኑዳን darbe nurra ባየ baayee አማና amaanaa kan galmaan ga'uuf karoora qabanne bal'aa fi ulfaata በምርጫ የተጣለብን ኃላፊነት በጣም ትልቅ ነው። ይህንን ኃላፊነት ለመወጣት የያዝነው እቅድ ሰፊና ከባድ ነው። ጥንካሬና ተነሳሽነት፣ ጥበብና ትናቦ የሚሰራ አመራር ይጠይቃል። የቃል ብቻ ሳይሆን የተግባር ሰውም መሆንን ይቻል። ይህን እቅድ በመንግስት በጀት ብቻ መከወን አይቻልም። በተለመደው አሰራርም ህዝባችንን ተጠቃሚ ማድረግ አንችልም። ስለዚህ በክብር መኖር የምንችለው በተሰማራንበት ረገድ ጠንክረን ሰርተን ከድህነት ከወጣን ብቻ ነው። ፕሬዚደንት ሽመልስ ከተመረጡ በኋላ አዲሱን የኦሮሚያ ክልላዊ መንግስት ካቢኔን ይፋ አድርገዋል። በአዲሱ ካቢኔያቸው ከሁሉም የክልሉ ዞኖች የተመረጡ 32 እጩዎችን አቅርበዋል። በምክትል ፕሬዚደንትነት ያቀረቧቸው አቶ አወሎ አብዱ በሰፊ ድምፅ ሹመታቸው ጸድቀዋል። አንድ የምክር ቤቱ አባል በካቢኔ እጩዎች አመራረጥ ላይ ቅሬታ አቅርበው ነበር። ሀቀቀበሱማ ቆዲንሳንጎቲን ንሚውልቀበቱ አኩመ ፈላሰብ የዳሙ ውጀዱ ኦሮሚያንቱኒ ኤኙ ፈካቹ ቀዲ ጎድናሌ ድደሚ ዲደሚ ቶኮ ፈካቹ ቀብድ በፍትሐዊ የስልጣን ክፍፍል ላይ ለምንድን ነው ሁሉም የኦሮሚያ 21 ዞኖች እኩል ያልታሰቡት? የመደመር ፍልስፍናችን ለምንድን ነው በትክክል ያልተተከበረው? በፈተና ውስጥ ያላለፈ ሰው የለም። በትምህርት ነው ምንድን ነው መስፈርቱ? ለምንድንስ ነው ከአንዳንድ ዞን ሁለት ሶስት ሰዎች እየተሾሙ ከሌሎች ደግሞ የተተወው? ለዚህም የጨፌ የመንግስት ተወካይ አቶ ፍቃዱ ተሰማ ምላሽ ሰጥተዋል። አቶ ፍቃዱ በመጀመሪያ የታየው የሰዎቹ የማስፈጸም ብቃት ነው ብለዋል። ሰዎች ኃላፊነት ሲሰጣቸው ዞናቸውን ብቻ ሳይሆን ለመላ ኦሮሚያ ስለሚያገለግሉ ያ መስፈርት ተገቢ አይደለም ብለዋል። አክለውም በፌደራል ደረጃ እንዲሁም በሌሎች ሴክተሮች ለሚዋቀር መዋቅር የኦሮሚያ ክልል ተሿሚዎችን ስለሚያቀርብ ለዛም የተያዙ ሰዎች አሉ ብለዋል። ፕሬዚደንት ሺመልስ በካቢኔ አወቃቀራቸው የኦነግ አመራር የሆኑትን አቶ አራርሶ ቢቅላን የኦሮሚያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ፣ አዲ አዱኛ አመድን ደግሞ የመጀመሪያ የኦሮሚያ ጠቅላይ አቃቤ ሕግ ኃላፊ አድርገው ሾመዋል። በመጨረሻም ጨፌ ኦሮሚያ በዛሬ ውለው አቶ ገዛሌ አባ ምልን የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት፣ አቶ ጉዮ ዋሪውን በምክትልነት የሾመ ሲሆን አቶ ተፈሪ ወንዳፍራውን የክልሉ ኦዲት ቢሮ ኃላፊ፣ አቶ ቶሎሳ አቦማን በምክትልነት እንዲሁም አቶ ሁሴን ኦስማንን የኦሮሚያ ጸረ ሙስና ኮሚሽነር አድርገው ጉባኤውን ዘግተዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ አድማጮች ለዕለቱ የያዝነውን ቀዳሚ ዘገባ ነበር ያስደመጥ ናችሁ። ዛሬ ለትንታኔ ወደ ያዝ ነው እና ሰፋ ያለውን ጊዜ ወደሚወስደው ዝግጅታችን እናልፋለን። ኢትዮጵያ ውስጥ ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ፈርመዋል። ትእዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትና የአማራ ክልላዊ መንግስትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጥ እንደሆነ ፕሬዚዳንቱ አስታውቀዋል። በሌላ በኩል ፕሬዚዳንት ባይደን ትእዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት ለፕሬዚዳንት ባይደን ይድረስ ባሉት ባለ ሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አንንበረከክም ብለዋል። በዚህ ጉዳይ ላይ ኤርትራና ህወሓትም ምላሽ ሰጥተዋል። ለዛሬ ባለፉት ቀናት ውስጥ በተለያየ ጊዜ ያስደመጥናችሁን ዘገባ በአንድ ላይ አካተን ሌሎች የምሁራን አስተያየቶችን ጨምረው ጨምረን እናስደምጣችኋለን። በቅድሚያ ቆንጅ ታዬ ወደ አሰናዳችሁ የመጀመሪያ ዘገባ እንለፍ። አስተዳደራቸው በግጭቱ የሚሳተፉ ወገኖች በድርድር ተኩስ አቁም ስምምነት ላይ እንዲደርሱ፣ በንጹሐን ሲቪሎች ላይ የሚደርሱ በደሎች እንዲቆሙ፣ ችግር ላይ ላሉ ሰዎች ሰብአዊ እርዳታ ተደራሽነት እንዲረጋገጥ ግፊት ማድረጉን እንደሚቀጥል የገለጹት ፕሬዚደንት ባይደን የፈረምኩት አስፈጻሚ ትዕዛዝ ኢትዮጵያ ውስጥ የሚካሄደው ግጭት እንዲራዘም ሰብአዊ ረድኤት እንዳይደርስ ወይም የተኩስ አቁም ስምምነት ላይ እንዳይደረስ በማድረግ ተጠያቂ ወይም ተባባሪ የሆኑትን ኢላማ የሚያደርጉ አዲስ ማዕቀቦች አስቀምጧል ብለዋል። ለኢትዮጵያ ሕዝብ ደህንነት ባለማሰብ በድርድር መፍትሄ ከመፈለግ ይልቅ በጦርነቱ መግፋታቸውን የቀጠሉ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የትግራይ ሕዝብ ነጻ አውጪ ግንባር፣ የአማራ ክልላዊ መንግስት አባላትንና ሌሎችንም የዩናይትድ ስቴትስ የገንዘብ ሚኒስቴር ኢላማ አድርጎ እርምጃ እንዲወስድ በዚህ ማስፈጸሚያ ትዕዛዝ ስልጣን ተሰጥቶታል ብለዋል። በሰሜን ኢትዮጵያ የቀጠለው ግጭት የከበደ ሰብአዊ ስቃይ አስከትሏል፣ በኢትዮጵያ አንድነት ላይም አደጋ ደቅኗል፣ ብለዋል። በግጭቱ ምክንያት ቁጥሩ ወደ አንድ ሚሊዮን የሚጠጋ ሕዝብ በከበደ የረሃብ ሁኔታ ውስጥ የሚገኝ ሲሆን፣ በሚሊዮኖች የተቆጠሩ ተጨማሪ ሰዎች በአጣዳፊ የምግብ ዋስትና ችግር ላይ ወድቀዋል በማለት ነው የጀመረው የፕሬዝደንት ባይደን መግለጫ። የሰብአዊ ረዴ ሰራተኞች እንዳይንቀሳቀሱ ተከልክለዋል፣ ተዋክበዋል፣ ተገድለዋል ያሉት ፕሬዚደንት ባይደን ሲቪሎችን ለማሸበር ስለተፈጸሙ የጅምላ ግድያዎች መድፈርና፣ ሌሎችም ጾታዊ ጥቃቶች የቀረቡ ሪፖርቶች እጅጉን የሚሰቀጥጡ ሆነው አግኝቻቸዋለሁ ብለዋል። ዩናይትድ ስቴትስ ይህንን ግጭት የሚያከትም ሰላማዊ መፍትሄ እንዲገኝ ግፊት ለማድረግ ቁርጠኛ ነች። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካዩ ኦሉሴጉን ኦባሳንጆን ጨምሮ በዚህ ረገድ የማሸማገል ጥረቱን እየመሩ ላሉት ሙሉ ድጋፋችንን እንሰጣለን ያሉት ፕሬዚደንት ባይደን ለዚህ ቀውስ ወታደራዊ መፍትሄ የሌለ መሆኑ ላይም ከተባበሩት መንግስታት ድርጅት እና ከአፍሪካ ህብረት መሪዎች ጋር የምንስማማበት ጉዳይ ነው ብለዋል። በግጭቱ የተሳተፉት ወገኖች ወታደራዊ ዘመቻቸውን አቁመው ሰብአዊ መብቶችን እንዲያከብሩ፣ የሰብአዊ እርዳታ ተደራሽነትን ያለምንም ገደብ እንዲ ፈቅዱ ካለቅድመ ሁኔታ በድርድር ጠረጴዛ እንዲቀመጡ ከመላው አፍሪካ እንዲሁም ከዓለም መሪዎች ጋር ሆኜ አሳስባለሁ ብለዋል። በመቀጠልም የኤርትራ ኃይሎች ከኢትዮጵያ መውጣት አለባቸው ያሉት ፕሬዚደንት ባይደን ቀውሱን የሚያከትም ከወታደራዊው መንገድ የተለየ ጎዳና ሊገኝ ይችላል። ይሁን እንጂ መሪዎቹ ያንም መንገድ ለመከተል ፈቃደኛ ሆነው መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ለኢትዮጵያ ሕዝብ ያላትን ድጋፍ እንዲሁም የሀገሮቻችንን ታሪካዊ ግንኙነት ለማጠናከር ባላት ቁርጠኝነት ትጸናለች፣ ሲሉም አክለዋል። ማዕቀቦቹ ግጭቶቹን የሚያባብሱና ሰብዓዊ ቀውሱን እንዲቀጣጠል የሚያደርጉ ግለሰቦችና ቡድኖችን ይሆን እንጂ በኢትዮጵያና በኤርትራ ህዝቦች ላይ ያነጣጠሩ አይደሉም ብለዋል። በፕሬዚደንት ባይደን ተፈርሞ የወጣውን አስፈጻሚ ትዕዛዝ በተመለከተ ከዋይት ሀውስ ቤተ መንግስት የወጣው ዝርዝር መግለጫ የዩናይትድ ስቴትስ የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በመተባበር ተጠያቂዎች ላይ እርምጃውን እንዲወስድ ስልጣን የተሰጠው መሆኑንና የገንዘብ ሚኒስቴርም ተፈጻሚ ለማድረግ ዝግጁ መሆኑን አውስቷል። በዚህ ማስፈጸሚያ ትዕዛዝ መሰረት የሚደነገጉ ማዕቀቦች በኢትዮጵያ ህዝብና ሰፋ ባለው በቀጣናውም ያልተፈለገ ጉዳት እንዳይደርስ ለመከላከል ዩናይትድ ስቴትስ ተገቢውን እርምጃ ትወስዳለች ብሏል። ዩናይትድ ስቴትስ ከአዲሱ የማዕቀብ አስፈጻሚ ትዕዛዝ በፊትም የወሰደቻቸው የማዕቀብና የቪዛ ክልከላ እርምጃዎች እንደነበሩ ያስታወሰው የዋይት ሀውሱ መግለጫ የኤርትራ መከላከያ ኃይሎች ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይ በቅርቡ የተወሰደውን ማዕቀብ ጠቅሷል። ግጭቱን መቀጠልና የሰብአዊ መብት ረገጣ ሪፖርቶችን ተከትሎ ዩናይትድ ስቴትስ ለኢትዮጵያ በሚደረጉ የመከላከያ ነክ ንግዶች ላይ ማዕቀብ መጣሏን አውስቶ ሌሎች ሀገሮችም በግጭቱ ለሚሳተፍ ማንኛውም ወገን የጦር መሳሪያ እንዳይደርስ ተመሳሳይ እርምጃ እንዲወስዱ እንዲሁም በግጭቱ የሚካፈሉት ወገኖች በድርድር ተኩስ አቁም ላይ እንዲደርሱ ድጋፋቸውን እንዲሰጡ ዩናይትድ ስቴትስ ጥሪ ማቅረቧን አብስቷል። ዩናይትድ ስቴትስ ማዕቀቦቹን ለመደንገግ የምታደርገው ውሳኔ የሚመረኮዘው በግጭቱ ተሳታፊ በሆኑት አካላት ተግባር ላይ ይሆናል ያለው መግለጫው፣ ግጭቱን የሚያስቆም መፍትሔ ለማምጣት እርምጃ ካልተወሰደ ዩናይትድ ስቴትስ ማዕቀቦቹን ተግባራዊ ለማድረግ ዝግጁ ነች ብሏል። ግጭቱን ለማስቆም እርምጃዎች ከተወሰዱ ደግሞ ኢትዮጵያ በዚህ ጦርነት ከደረሰባት ጉዳት እንድታገግም ከፍተኛ የሆነው ዕዳዋ ጉዳይ እንዲስተካከልላትና ኢኮኖሚያውም እንዲያንሰራራ ከዓለም አቀፉ ማህበረሰብ ጋር ሆነን ለመስራት ዩናይትድ ስቴትስ ዝግጁ ነች ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ ሰባ ስድስተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ከመጀመሩ በፊት ዛሬ ኒውዮርክ ላይ ለጋዜጠኞች መግለጫ ሲሰጡ ይህንኑ የፕሬዝደንት ባይደንን ትዕዛዝ አንስተው አብራርተዋል። ለኢትዮጵያ ቀውሶች መፍትሄ ለማበጀትና ሕይወቶችን ለማትረፍ እንዲቻል በድርድር ወደሚገባበት ተኩስ አቁም ለመድረስ ውይይት እንዲካሄድ ሁሉን አቀፍ የፖለቲካ ንግግሮች እንዲጀመሩ የጸጥታ ጥበቃ ምክር ቤቱን ጨምሮ ሲደረጉ የቆዩ ዓለም አቀፍ ጥረቶችን ሁሉም ወገኖች ለተራዘመ ጊዜ ሲገፉ ቆይተዋል ሲሉ አምባሳደር ቶማስ ግሪንፊልድ ከሰዋል። በመቀጠልም አሁን ሰብዓዊ ሁኔታው ይገኝበታል ያሉትን ዘርዝረዋል። ሰብአዊ መብቶች በሚያሳዝን ሁኔታ መረገጣቸው ቀጥሏል። ሴቶችና ልጃገረዶች እየተደፈሩ የስቃይ አድራጎት እየተፈጸመባቸው ነው። ሰብአዊ ሁኔታው በተባባሰ ሁኔታ ተበላሽቷል። የበረታ ቸነፈር ስጋት አንዣቧል። አምባሳደሯ በመቀጠል የኢትዮጵያ መንግስትና ህወሀት ያለ ቅድመ ሁኔታ ለመደራደር ከተቀመጡና ሰብአዊ እርዳታ ባልተገደበ ሁኔታ እንዲደርስ ከፈቀዱ ዩናይትድ ስቴትስ ኢትዮጵያ እንድታገግምና ምጣኔ ሀብቷም እንደገና እንዲያንሰራራ ለህዝቧም የወደፊት እጣውን መገንባት የሚያስችል እርዳታ ለማሰባሰብ ዝግጁ መሆኗን ተናግረዋል። Otherwise, we will impose targeted sanctions against a range of responsible individuals and entities. These sanctions are not directed at the people of Ethiopia or Eritrea. እነዚህ ማዕቀቦች በኢትዮጵያ ሕዝብ ወይም በኤርትራ ሕዝብ ላይ የታለሙ አይደሉም። ጉዳትን ለመቀነስ ወይም እንዳይደርስ ለማድረግ በጥንቃቄ የተመጠኑ ናቸው። አምባሳደር ቶማስ ግሪንፊልድ በመቀጠል ማዕቀቦቹ ኢላማ የሚያደርጉት ለግጭቱ ተጠያቂ የሆኑትን እንደሆነ በአጽንኦት ተናግረው የኢትዮጵያን ሕዝብ እንግልት እንዲያከትም ያደርጋሉ የሚል ተስፋ እንዳላቸው አመልክተዋል። በሌላ በኩል ፕሬዚደንት ጆ ባይደን ማስፈጸሚያ ትእዛዙን ይፋ ማድረጋቸውን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይድረስ ለፕሬዝደንት ጆ ባይደን ብለው ባወጡት ባለሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። እርስዎ በፕሬዝደንትነት በተመረጡበት ጊዜ በበርካታ ኢትዮጵያውያንና አፍሪካውያን ዘንድ በአፍሪካና በዩናይትድ ስቴትስ ግንኙነት አዲስ ምዕራፍ ይከፈታል፣ በእርሶ ፕሬዚደንትነት የአፍሪካ ሀገሮች ሉዓላዊነት ይከበራል፣ በጋራ እድገትና ጉዳዮችን በጥልቅ በተረዳ መንገድ አጋርነት ይመሰረታል የሚል ተስፋ ተፈንጥቆ ነበር ብለዋል። ጠቅላይ ሚኒስትር አብይ ዩናይትድ ስቴትስ በሌሎች ሀገሮች ፖለቲካ አብዝተው እጃቸውን ከከተቱ ግለሰቦች ተጽዕኖ ተላቃ አዲስ የውጭ ፖሊሲ ጎዳና ትቀይሳለች ብለው እንደ ኢትዮጵያ ያሉ ታዳጊ ሀገሮች ጓግተው ነበር ሲሉም አስከትለዋል ያመጣሉ ብለን የጠበቅነው እንደ ህወሀት ካሉ ሁከተኛ አሸባሪ ቡድኖች ጋር ወዳጅ የሆኑ ዋና ዋና የፖሊሲ አውጪዎችና የፖሊሲ ተጽዕኖ ፈጣሪዎች እንዲሁም ሁኔታዎችን አጣመው በሚያቀርቡ የሎቢ ወይም አግባቢ ቡድኖች ተመስርተው ከሚወሰዱ ውሳኔዎች የተላቀቀ የውጭ ፖሊሲ ነበር ብለዋል። በተለያዩ የዩናይትድ ስቴትስ አስተዳደሮች በጥድፊያ እንደተፈለገ በተወሰዱ ውሳኔዎች ሳቢያ በዓለም ዙሪያ ህዝቦች ፊት ከነበሩበት ለባሰ ጉዳት እንደተዳረጉ አስተውለናል ሲሉ ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ ሰዎች የተቀነባበረ ተጽዕኖ አትንበረከክም ያሉት የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያዊና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድም ብለዋል። በዚች በአረንጓዴ ብጫ፣ ቀይ የነጻነት ቀለማቷ ለነጻነታቸው ለሚታገሉ ለብዙዎች የስኬት ተስፋ በሆነችው ሀገር በመላ አህጉራችን ለመቶ ዓመታት በቀደምት አባቶቻችን ላይ ሲፈጸም የነበረ ክብር የሚያዋርድ ተግባር ዳግመኛ እንዲያንሰራራ አይፈቀድም ብለዋል። በሌላ በኩል ህወሓት ባወጣው መግለጫ ትዕዛዙን እንደሚደግፍ ገልጾ እንዲያውም እጅግ እየዘገየ ቢሆንም ለአካባቢው ቀውስ መፍትሄ የሚያስገኝ ይሆናል ብሎታል። ሀብታሙ ስዩም ምላሾችን አጣምሮ ያቀርባቸዋል። ራሱን የትግራይ መንግስት ብለው የሚጠራውና የፌዴራሉ መንግስት ሽብርተኛ ቡድን የሚለው ህወሓት ትናንት ባወጣው መግለጫ የፕሬዚደንት ባይደንን ትዕዛዝ እንደሚደግፍ አስታውቋል። ትግራይ ውስጥ በሚንቀሳቀሱ የኢትዮጵያ የኤርትራና የአማራ ኃይሎች ይፈጽማሉ የሚላቸውን የዓለም አቀፍ ሰብአዊ ህግጋት ረገጣዎችና የሰብአዊ መብት ጥሰቶች መፍትሄ ለማስገኘት የዩናይትድ ስቴትስ መንግስት እየወሰዳቸው ናቸው ላላቸው ዘርፈ ብዙ እርምጃዎች ህወሓት ምስጋና አቅርበዋል። ኤርትራና የአማራ ኃይሎች ከትግራይ እንዲወጡና ትግራይ ውስጥ እየተካሄደ ላለው ጦርነት ሰላማዊ መፍትሄ እንዲገኝ የሚያስችል የድርድር ተኩስ አቁም እንዲደረግ ዩናይትድ ስቴትስ ላደረገችው ተደጋጋሚ ጥሪ አድናቆታችንን እንገልጻለን ብለዋል። በመግለጫው የዩናይትድ ስቴትስ መንግስት ከሌሎች ዓለም አቀፍ አጋሮች ጋር በመሆን የተኩስ አቁም ስምምነቶችና ድርድሮችን እንዲያመቻችም ጠይቀዋል። ፕሬዚደንታዊው የማስፈጸሚያ ትዕዛዝ እጅግ የዘገየ ቢሆንም በአካባቢው ያለው ቀውስ መፍትሄ እንዲያገኝ እጅግ ብዙ ያበረክታል ብለዋል። የህወሓት ምላሽ በክልል ውስጥ በኢትዮጵያ ፌዴራል መንግስት በአማራ ክልል ኃይሎችና በኤርትራ መንግስት ኃይሎች እየደረሱ ናቸው የሚላቸውን በደሎችና መዘዞቻቸውን የተነተነው የህዋት መግለጫ ወታደራዊ መፍትሄ የመጀመሪያው ተመራጭ የሆነው መንገድ ባለመሆኑ ከፕሬዚደንቱ ጋር እንደሚስማማ አመላክተዋል። የከፋ ያለው የኢትዮጵያ መንግስት ከበባ የትግራይ ህዝብ እንደ ባንክ፣ ኤሌክትሪክ፣ ቴሌኮሙኒኬሽንና ንግድ የአየርና የየብስ ማመላለሻና ማጓጓዣ ሰባዊ እርዳታን የመሳሰሉ መሠረታዊ አገልግሎቶች እንዳያገኝ ማድረጉን ይሄው የህዋት መግለጫ ጠቁሟል። ደግሞ ሕወሓት ከትግራይ ውጭ ያለው ወታደራዊ ዘመቻው የወረራ አድራጎት ሳይሆን ያንን ከበባ ለመስበር የወሰደው የመጨረሻ እርምጃ እንደሆነም ጠቁሟል። በትክክለኛው አቅጣጫ የተወሰደ እርምጃ ነው ያለው፣ ያለፈው አርብ የፕሬዚደንት ባይደን ትዕዛዝ አስኳል ሀሳቦችን ለመደገፍ ዝግጁ መሆኑን የገለጸው ሕወሓት፣ የትግራይ መንግስት እጅግ አጣዳፊ ቅድሚያ ጉዳይ ሁሉም ነገር ከመጀመሩ በፊት ወደ ነበረበት ሁኔታ መመለሱ ነው ብሏል። ሁሉም ወራር ያላቸው ኃይሎች በሕገ መንግስቱ ከተደነገጉ የትግራይ አካባቢዎች መውጣት አለባቸውም ብለዋል። ይህም የአማራ ኃይሎች ከጦርነቱ በፊት ወደ ነበረ ይዞታቸው እንዲመለሱና የኤርትራ ኃይሎች ከኢትዮጵያ መውጣትን እንደሚያካትት አትተዋል። በድርድር የተኩስ አቁም ለማድረግ እየተደረገ ያለውን ዓለም አቀፍ ጥረት እንደሚያደንቅ የገለጸው የህዋት ምላሽ ትግራይ ላይ ተካሂደዋል ባለው ጦርነት ውስጥ በተፈጸሙ የጭካኔ አድራጎቶች ላይ ነፃ ምርመራ እንዲደረግና አድራጊዎቹ ለወንጀላቸው በተጠያቂነት እንዲያዙም ጠይቋል። ይህ በእንዲህ እንዳለ የፕሬዚደንት ባይደንን ትዕዛዝ እንደሚቃወም የኤርትራ መንግስት ዛሬ ባወጣው መግለጫ አስታውቋል። ዝርዝሩን ከአስመራ ብርሃነ በረሃ ያቀርበዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሰሜን ኢትዮጵያ ባለው ግጭት የሰብአዊ ጉዳዮችና የሰብአዊ መብት ጥሰቶች ላይ እጅ አለባቸው ባላቸው የተወሰኑ ሰዎች ላይ ማዕቀብ እንዲደረግ አርብ መስከረም ሰባት ፕሬዝደንታዊ ትእዛዝ መስጠታቸው ይታወቃል። በትእዛዙ መሰረትም የኢትዮጵያና የኤርትራ መንግስታት ህወሀትና የአማራ ክልላዊ መንግስትን ተጠያቂ እንዲያደርግ ለአሜሪካ የገንዘብ ሚኒስቴር ስልጣን የሰጠ ነው። ይህን ተከትሎ የኤርትራ መንግስት ቅዳሜ መስከረም ስምንት ምሽት ባወጣው መግለጫ ውሳኔውን በሕግ ተቀባይነት የሌለው ሲል አጥብቆ ተቃውሞታል። የኤርትራ መንግስት በመግለጫው የህወሀት መሪዎች በሰሜን እዝ ላይ ወረራ እንደጀመሩ በግልጽ በአደባባይ መናገራቸውን በማስታወስ ወረራው አስቀድሞ በድርጅቱ የማዕከላዊ ሽማግሌ ስብሰባ ላይ በውይይት የጸደቀ እቅድ እንደነበረም በጦርነት ወቅት የተገኘው የህወሀት ምስጢራዊ ሰነድ አጋልጧል ብለዋል። መግለጫው አያይዞም ባለፉት ወራት ይሄን አቻ የሌለው ሲል የገለጸውን ወንጀል ለመሸፋፈንና ህወሀትን ከተጠያቂነት ለማዳን ከዛም ባለፈ ኃጢአቱን ወደ ሌላ ወገን ለማሳበቅ በሰብአዊ መብትና የሰብአዊ እርዳታ ስም ሲካሄድ የቆየው ጆሮ የሚያደነቁር ያለው የተደራጀ የፕሮፓጋንዳ ዘመቻ እጅግ አስደማሚ ነው ብለዋል ህወሀት እንደ ኤውሮጳውያኑ አቆጣጠር በ ሺ ዘጠኝ መቶ ዘጠና ስምንት ኤርትራ ላይ ጦርነት በማወጅ በሰላማዊ ሰዎች ላይ ሰፊ የጦርነት ወንጀል በመፈጸም ራሳቸው አሜሪካና የአውሮፓ ህብረት ምስክር ወይ ዋስ ሆነው የፈረሙበትን የመጨረሻና አሳሪ ብይን ባለመቀበል ለሀያ አመታት በቀጠናው የፈጠረው ውጥረት ሶማሊያ ላይ የፈጸመው ወረራና ውድመት እንዲሁም በኢትዮጵያ ሕዝብ ላይ የፈጸመው ግፍ በደልና ከፍተኛ የሰብአዊ መብት ግሰት በዋናነት በአሜሪካና የአውሮፓ ህብረት ሀገራት ተባርኮ ሲፈጽመው የነበረው ወንጀል እንደሆነ የኤርትራ መንግስት በመግለጫው እንደ ማስረጃነት አቅርቧል። አሁን በኢትዮጵያ የተከሰተውና የአፍሪካ ቀንድን በአሉታ እየጎዳ ያለው የጸጥታ ችግርና የሰብአዊ ቀውስ ህወሓት ባለፉት 27 ዓመታት የስልጣን ዘመኑ በምዕራባውያን ሀገራት ትልቅ ባጀትና አይዞህ ባይነት እየታገዘ ሲፈጽመው የነበረው ወንጀል ውጤትና ቀጣይ ተግባር ነውም ብሏል መግለጫው። በአሁኑ ወቅት ህወሀት በተጨነቀ መንፈስ ውስጥ ሆኖ ወዲያና ወዲህ እያለ ባለበት የቀቢፀ ተስፋ ሰዓት የኢትዮጵያ ህዝብ ራሱን መከላከልና ደህንነቱን ማስጠበቅ ባህርያዊና ህጋዊ መብቱ እንደሆነም መግለጫው ጠቁመዋል። ህወሀት ራሱን ከተጠያቂነት ለማሸሽ የትግራይ ህዝብን እንደ መያዣነት ይዞ ለከፍተኛ ችግር ለመዳረግ እየፈጸመና እየቀጠለበት ያለው አውዳሚ ተግባር የዓለም ማህበረሰብ ሊኮንነው ይገባል ያለው የኤርትራ መንግስት መግለጫ በሚሊዮን የሚቆጠሩ ህጻናትና ሴቶችን በጨለማ የከተተ ኢሰብአዊ ሲል የገለጸውን ተግባር ከመኮንን ይልቅ የተወሰኑ ወንጀለኞችን ለማዳን የተለያዩ ጫናዎችን በሌሎች ላይ በመፍጠር ታሪክ ይቅር የማይለው ኢፍትሐው ተግባር ነው ሲል በምዕራባውያን ሀገራት እየተደረገ ያለውን ተግባርም ኮንኖታል። በእንዲህ ሁኔታ በአሜሪካና የአውሮፓ ሀገራት የሚተላለፉ ውሳኔዎችና የሚወሰዱ እርምጃዎችን ዋነኛ የሀገራዊ ህጎችን እንዲሁም የሀገራትንና ህዝቦችን ነፃነትና ሉዓላዊነትን የሚግሱ በማጠልሸትና በማሰይጠን ዲፕሎማሲያዊ ማስፈራራት የሚያምኑና የሚሞረከዙ በመሆናቸው በርትዕና በሕግ ተቀባይነት የላቸውም ሲል የኤርትራ መንግስት የጆ ባይደን ውሳኔ በመግለጫው አጥብቆ ተቃውሞታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ፣ ብርሃን ለዘገባው። በሌላ በኩል ባለፈው አረብ ለወጣው የፕሬዚደንት ባይደን ማስፈጸሚያ ትእዛዝ በእለቱ ይድረስ ለፕሬዚደንት ጆሴፍ ባይደን የሚል ግልጽ ደብዳቤ ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ሕዋት በሀገሪቱና በሕዝቦቿ ላይ አድርሷል ያሏቸውን በደሎች ባተቱበት በዚሁ ባለ ሦስት ገጽ ምላሽ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን አላግባብ መያዝን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን የቀዳሜ ምሽት ዝግጅታችን ነው። ወደ ተከታዩ ከዚሁ ጋር ወደ ተያያዘው ዘገባ እንውሰዳችሁ። ህወሓትና የኢትዮጵያ መንግስት ወደ ሰላማዊ መፍትሄ የሚመጡ ከሆነ በግጭቱ ምክንያት የተዳከመውን የኢትዮጵያን ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገልጻለች። ፕሬዚዳንት ባይደን ከፈረሙት የማዕቀብ ትዕዛዝ ጋር በተያያዘ በቀጣይነት ስለሚወሰዱ እርምጃዎች የዩናይትድ ስቴትስ ባለስልጣናት ማብራሪያ ሰጥተዋል። የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚወሰደው የማዕቀብ እርምጃ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሀንት ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የሰብዓዊና ሌሎች ድጋፎች እንደምትቀጥልም ተናግረዋል። በሌላ በኩል ዩናይትድ ስቴትስ ያሳለፈችው ውሳኔ ሚዛናዊነት የጎደለው መሆኑን ገልጸው የሚከራከሩ ምሁራን አሉ። መስፍን አራጌ የምሁራኑን አስተያየት እንደሚከተለው አጠናቅሮታል። የአሜሪካው ፕሬዚደንት ጆሴፍ ሮቢኔት ባይደን ዳግማ የሰሜን ኢትዮጵያን ግጭት በብሔራዊ ስጋትነት ፈረጀው ሰብአዊ ቀውሱ እንዲባባስም እንዲራዘምም ምክንያት ሆነዋል ባሏቸው ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ማድረግ የሚያስችላቸውን ትዕዛዝ ሰሞኑን ፈርመዋል። ይህን የአሜሪካ ፕሬዚደንት ውሳኔ በአማራ ክልል የሚገኙ ምሁራን በበጎ አልተቀበሉትም። በወሎ ዩኒቨርሲቲ የህግ ትምህርት ቤት ዲንና መምህር ሰለሞን ጎራው ውሳኔው ድምፅን በድምፅ የመሻር መብት ያላቸው ሩሲያና ቻይናን ጨምሮ በጸጥታው ምክር ቤት ከኢትዮጵያ ጎን የቆሙ ሀገራት ካራመዱት አቋም ተጻራሪ ነው ብለውታል። የአሜሪካ መንግስት ውሳኔ በዓለም ላይ የተፈጠሩት ዓለም አቀፍ ተቋማት አሉ። የዩኤን ወይም የተባበሩት መንግስታትን ጨምሮ በስሩ የጸጥታው ምክር ቤት አለ። የእነሱን በሚቃረን በተናጠላዊ መንገድ የሌሎች ሀገራትን ሉዓላዊነት የሚዳፈርና ሀገራት በውስጥ ጉዳያቸው የመወሰን ነጻነታቸውን የሚጋፋ አይነት ይዘት ያለውና ኢትዮጵያንም በተለይ በማስገደድ በሀገሯ በጣም ህገወጥ በሆነ መንገድ መከላከያ ሰራዊቷን የሚያጠቃውን ህገወጥ በሆነ መንገድ የሀገሯን ሰላም የሚነፍገውን ብሎም ዓለም አቀፍ ወንጀል እየፈጸመ ያለን አሸባሪዎችን በመዋጋት የምታደርገውን ጥረት ደሃ በመሆኗ ምክንያት ብቻ ጣልቃ የገባ አይነት ውሳኔ ነው። ጣልቃ ገብነቱ ቢኖር እንኳ ከወገንተኝነት መራቅና በመረጃ መደገፍ እንደነበረበት ይገልጻሉ። በአለም አቀፍ ተቋማት መዋቅር ውስጥም ጣልቃ ገብነቶች የሚያስፈልጉበት አጋጣሚ እንዳለ ይታወቃል። እነዚህን ስርዓት ባለው መንገድ ወገንተኝነት በመያዝ ሳይሆን በማጣራት በተለይ ደግሞ በአካባቢ ያሉ አለም አቀፍ ተቋማትን፣ ክልል አቀፍ ተቋማትን ያ ማለት የአፍሪካ ቀንድ አካባቢ ያሉ ተቋማትን፣ የአፍሪካ ህብረትን በማጣራት ጭምር መወሰን ይገባል እንጂ በራስ ውሳኔ በመነሳሳት በተለይም ደግሞ በሀገሪቱ ፓርላማ ህገወጥ ቡድን ነው የተባለን አካል ሀገሪቱ እየተዋጋች ባለበት ጊዜ እንዲያት ውሳኔ መተላለፉ ተገቢነት የለውም። አንደኛው ወገን በሚሰራው ዲፕሎማቲክ ስራ ብቻ ያለ ማስረጃ የብዙ ሚሊዮኖችን ንጹሀን በደል፣ ግፍ ማብዛት ማክበድ ተገቢነት የለውም። በተባበሩት መንግስታት ድርጅት ቻርተር በግልጽ እንደተመለከተው የሀገራትን በኩል ሚዛን ላይ መሆን እኩልነትን የሚጥስ አሰራር ነው። በባህር ዳር ዩኒቨርሲቲ ታሪክ ትምህርት ክፍል ምሁሩ ዶክተር ዋጋው ቦጋለ አንዳንድ ምዕራባውያን ሀገራት አላማ ደካማ አገረ መንግስት እንዲፈጠር ከመፈለግ የመነጨ ነው በማለት ውሳኔውን ያጣጥሉታል። ታሪክ ከቆየ ምዕራባውያንና የአሜሪካ በአፍሪካ ያላቸው ፖሊሲ ከዛ የሚመነጭ ነው የሚመስለኝ። ምክንያቱም ሴንተር ፔሪፌሪ የሚባለው ሪሌሽንሽፕ አፍሪካ ሁል ጊዜ ጭራ አፍሪካ ሁል ጊዜ በልማት ምሳሌ የሚሆን በነጻነት ምሳሌ የሚሆን ሀገርና ህዝብ እንዲኖር አይፈለግም። ይህ የቆየ የምዕራባውያን የቅኝ ግዛት ፖሊሲያቸው ነው። አሜሪካ ማለትና አውሮፓውያን ማለት ለእኔ አንድ ናቸው። የካፒታሊዝም የዓለም ሲስተም የሚባለው አፍሪካን እና ሌሎቹን ሶስተኛ ዓለም ሀገራት ራ ማድረግ እና ብሔራዊ ጥቅም ፊት ለፊት ማምጣት የሚል የቅኝ ግዛት ፖሊሲ ነው። ውሳኔውን ባያምኑበትም የጠበቁት እንደሆነ የሚናገሩት ደግሞ በወልዲያ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መሆሩ አገናኝ ከበደ ናቸው። ውሳኔው የኢትዮጵያን ህዝብ የበለጠ ያጠነክረዋል፣ መንግስትን የበለጠ ያጠነክረዋል። ኢትዮጵያ ለብዙ ዓመት በውጭ ድጋፍ የኖረች ሀገር ናት። ስለዚህ ምናልባች ከዚያ የምንወጣበትን ኦፖርቲኒቲ በዚያ መንገድ ነው የማየው እና ይህን ያክል ሾክ የሚያደርግ አይደለም በአሜሪካ ውጭ ጉዳይ ሚኒስቴር የምስራቅ አፍሪ አሜሪካና የሁለቱ ሱዳኖች ተጠባባቂ ምክትል ሚኒስትር ብሪያን ሃንትና የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ጉድሃውስ የሀገራቸው መንግስት የወሰደውን ውሳኔ ያደንቃሉ፣ ለችግሩ መፍትሄም እንደሚያስገኝ አምናሉ። ብሪያን ሃንት ግጭት ውስጥ የገቡት ኃይሎች በአስቸኳይ ተኩስ አቁመው ወደ ድርድር መግባት ከቻሉ ገደባ አልባ ሰብአዊ እርዳታ እንዲደርስ ካደረጉና በትግራይ ክልል የተቋረጡ ኤሌክትሪክና ስልክን ጨምሮ መሰረታዊ አገልግሎቶች እንዲጀመሩ ከተደረገ አሜሪካ በጦርነቱ ተዳክሟል ያለችውን የኢትዮ የኢትዮጵያን ኢኮኖሚ እንዲያንሰራራ በአጋርነት ትሰራለች ብለዋል። የኢትዮጵያ መንግስትና ህወሓት በድርድር ላይ ለተመሰረተ የተኩስ አቁም ስምምነት ለመነጋገርና ያልተገደበ ሰብአዊ ተደራሽነትን ለመፍቀድ ትርጉም ያላቸው እርምጃዎችን ከወሰዱ የተለየ መንገድ መከተል ይቻላል። ዩናይትድ ስቴትስ ለኢትዮጵያ ኢኮኖሚ የማገገሚያና ማነቃቂያ ድጋፍ ለማድረግ ዝግጁ ናት። መወሰድ ያለባቸው እርምጃዎች በአፍሪካ ህብረት የሚመራውን የሽምግልና ጥረት መቀበል፣ ተደራዳሪ ቡድኖችን መመደብ፣ ያለምንም ቅድመ ሁኔታ ለድርድር መስማማትና የመነሻ ውይይቶችን ግብዣ መቀበልን ያካትታሉ። ሰብአዊ ተደራሽነትን በተመለከተ ደግሞ ዕለት ከዕለት ሰብአዊ አቅርቦቶችን የጫኑ የጭነት መኪኖች እንዲጓጓዙ መፍቀድ፣ የሰብአዊ መኪኖችን ማዘግየት መቀነስ እንደ ኤሌክትሪክ ቴሌኮሚኒኬሽንና ባንክን የመሳሰሉ መሠረታዊ አገልግሎቶችን ለትግራይ መመለስን ሊያካትት ይችላል። የባይደን አስተዳደር ውሳኔ የኤርትራ ጦር ከትግራይ እንዲወጣ የኢትዮጵያ መንግስት ህወሓትና የአማራ ልዩ ኃይል ውጊያ እንዲያቆሙና ወደ ድርድር እንዲመጡ ትኩረት የሰጠ እንደሆነ የሚናገሩት ደግሞ የፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ጉድሃውስ ናቸው ናቸውስ ዩናይትድ ስቴትስ በተወሰኑ ግለሰቦች ወይንም አካላት ላይ ዓርብ ዕለት ማዕቀብ አልጣለችም፣ እንደማይጣልም ተስፋ እናደርጋለን። የፕሬዚደንት ባይደን የዓርብ ዕለቱ እርምጃ የኤርትራ መንግሥት ወታደሮችን በአስቸኳይ እንዲያስወጣ፣ የኢትዮጵያ መንግሥት ህዋትና የአማራ ኃይሎች ግጭቱን አቁመው ለተኩስ አቁም ድርድር ቁርጠኛ እንዲሆኑ ያነሳሳቸዋል ብለን ተስፋ እናደርጋለን። ኢትዮጵያ መንግስት ወደ ትግራይ ክልል በሚገቡ ሰብዊ አቅርቦቶች ላይ የጣለውን ገደብ እንደሚያቆም፣ እንዲሁም ህዋት መፈናቀልና የብሔር ውጥረትን እያባበሰ ያለውን በአማራ ክልል ውስጥ የሚያደርገውን መስፋፋት እንደሚያቆም ተጨባጭ እርምጃዎችን በአስቸኳይ እናያለን ብለን ተስፋ እናደርጋለን። ይህ ካልሆነ ግን እርምጃ እንወስዳለን። ህወሀትም የፕሬዚዳንቱን ውሳኔ ከመዘጌቱ በቀር ለአካባቢው ሰላም መረጋገጥ አይነተኛ መፍትሄ የሚሰጥ ተቀባይነትም ያለው ሲል ነበር ያደነቀው። ይሁን እንጂ ውሳኔው እኩል ሚዛን ላይ መቀመጥ የማይገባቸውን አካላት አስቀምጦ ፍትሐዊነትን የጨፈለቀ እንደሆነ የህግ ምሁሩ ሰለሞን ጎራውና የፖለቲካና ዓለም አቀፍ ግንኙነት ምሁሩ አገናኝ ከበደ ያስረዳሉ። የኢትዮጵያ መንግስትም የኢትዮጵያ ወታደሮችም የኤርትራ ወታደሮችም ቢሆን በትግራይ ክልል ውስጥ ባሉ ንጹሐን ዜጎች ላይ ወንጀል መፈጸም የለባቸው በዛው ልክም የህወሀት ወራሪ ኃይልም በሌሎች የኢትዮጵያ ክፍሎች መጥቶ ወንጀል መፈጸም የለበትም። ይሄ የሚታመን ሀቅ ነው። ቢሆንም ግን ይሄንን ሲያደርግ የአሜሪካ መንግስት ጦርነቱ በምን መንገድ እየተከናወነ ነው የሚለውን የሀገሪቱ የውስጥ ጉዳዩ ነው አይደለም፣ እንደገና ደግሞ ህወሀት ምን እያደረገ ነው፣ የኢትዮጵያ መንግስት ምን እያደረገ ነው የሚለውን በዓለም አቀፍ ሚዲያ ከተዘገቡት ጭምር በሰብአዊ መብቶች ገለልተኛ በሚባሉ አካላት ያሉትን በማስረጃ በማስደገፍ በሚዛኑ መወሰን ይገባ ነበር። እኔ አሁን እንደ ባለሙያ ስመለከተው መጀመሪያ በሀገሪቱ ጦር ላይ ጥቅምት 24 ቀን 13 ዓ ም የዘረገው አሰቃቂ ወንጀል ይታወቃል። ቀደምም ሲል በነበረው ሂደታቸው በኋላም ላይ የሀገሪቱን ቁልፍ የመከላከያ ንብረቶች የሀገሪቱን ምስጢራዊ ነገሮች ሁሉ በሙሉ ተቆጣጥሮ የራሱን ጥቅም ብቻ የሚያሳድር መሆኑ ይታወቃል። አሁን ይህ ገደቡ ተደረገ ማለት ሁለት እኩል የጥፋት ደረጃ ላይ ያልሆኑ ኃይሎችን ወደ እኩልነት በማምጣት ኢትዮጵያ በህግ የተሰጣትና ሉዓላዊነቷን ጠብቃ በምትሰራው ስራ ላይ ጫና የሚፈጥርና ይህን ህገወጥ ቡድን በተለያየ ዲፕሎማቲክ ኔትወርክ አስቀድሞ የነበረውን አቅምና የሀገሪቱን ብት በመዝረፍ ባጠራቀም የዲፕሎማሲና የሀብት አቅም የሚያዛባ ውስጥ ያለውን የንጹሐን ዜጎችን ስቃይ የበለጠ የሚጨምር ነው። በደሴ አካባቢ ተፈናቅለው የመጡ የህብረተሰብ ክፍሎችን ለመጎብኘት ወደ ስፍራው ያቀነው አትሌት ሻለቃ ኃይሌ ገብረሥላሴ አጋጣሚው የኢትዮጵያን አንድነት ያጠናከረ እንደሆነ ገልጾ ለእኛው ችግር መፍትሄው እኛው ጋር ነው ብለዋል። ለኢትዮጵያ ህዝብ ማስተላልፈው እኛና እኛ ብቻ ነን አሁን መጠንከር ያለብን፣ እንጂ የውጭ እኮ ሰው አልገባውም እንጂ እከሌን ወዶ እከሌን ሰፖርት አድርጎ አይደለም ድርጊቱን እየፈጸመ ያለው የራሱንና የራሱን ጥቅም ብቻ ነው ለአሜሪካ ምን ሊሆን ይችላል፣ አውሮፓ ሊሆን ይችላል። ማናቸውም የየራሳቸውን ጥቅም ነው። ይሄ ግድባችን ያመጣብን ብዙ ጣጣዎች ናቸው። አሁን ይሄ ግድብ ነገ ተነስቶ የኢትዮጵያ መንግስት አይበቃ ግድቡን አቁሜዋለሁ ብል ይሄ ሁሉ ነገር አይኖርም። ያ የምታዩ ነገር በሙሉ ተገልብጦ ወደኛ የሚሆን ነው። ይሄ ደግሞ የህልውናችን የስትንፋሳችን ነው። ዛሬ እንደዚህ በሰው ሰራሽ ተፈናቅሎ የሚበላው የሚጠጣው ያጣ ህዝብ ነገ ደግሞ የባሰ አሰውቅት ውስጥ መግባት መቻል የለበትም። ስለዚህ አሁንም ለኢትዮጵያ ህዝብ አሳስበን የነሱ ተጽዕኖ የነሱ በኢትዮጵያ ላይ እደዚህ እንደዚህ ማድረግ እንደውም በዚህ አጋጣሚ እየሰራን ያለው ነገር ምን ያህል እውነትም ጠንካራ እንደሆነ እንገነዘብበት። እኔ አደራ ምለው ይሄንን ነው። አሁን ዝም ብለን ብቻ ጠዋት ማታ እንዲህ ተበደል፣ እንዲህ አሜሪካ እንዲህ አለኝ፣ አውሮፓ እንዲህ አለ ኖ ወይ ኖ ወይ ማንም በጥቅሙ አይደራደርም። ስለዚህ መሆን ያለብን እኛው ነን፣ እኛው ራሳችን አንድ ላይ እንሁን ባይ። ምሁራኑ ኢትዮጵያ የዲፕሎማሲ ጥረቷን ማጠናከርና በዓለም ፊት ገጽታዋን መገንባት እንደሚገባት መክረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ስርጭታችንን በቀጥታ መከታተል ትችላላችሁ። ሀሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮና በተጨማሪ በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 943 ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ወደ ተከታዩ ዝግጅታችን እናልፋለን። በአሁኑ ወቅት በአፍሪካ ቀንድ የተለያዩ ክስተቶች እያጋጠሙ ነው። በዚህ ዙሪያ ትንታኔ እንዲሰጡን ዶክተር ሚካኤል ወልደ ማርያምን ጋብዘናቸዋል። ዶክተር ሚካኤል የአህጉራዊ ግንኙነቶች አሶሺየትድ ፕሮፌሰር እና በቦስተን ዩኒቨርሲቲ የአፍሪካ ማዕከል ምርምር ዳይሬክተር ናቸው። የትግርኛ ክፍል ባልደረባችን አብርሃም ዘሬን ያነጋገራቸው እንደሚከተለው ይቀርባል። ከሁለት ዓመታት በፊት የአፍሪካ ቀንድ ትልቅ ተስፋ የተጣለበት አካባቢ ተብሎ ይጠቀስ ነበረ። አሁን ያለበትን ሁኔታ እንዴት ያዩታል? የአፍሪካ ቀንድ ቀውስ ላይ እንዳለ የሚያከራክር አይደለም። አካባቢው ለዘመናት ሰላም ያልሰፈነበት ክልል ቢሆንም በአሁኑ ሰዓት ግን ወደ ለየለትና ጥፋትና አለመረጋጋት ገብቷል። የአካባቢው አገሮች በ2018 ወይም 19 ተስፋ ተጥሎባቸው የነበረ ቢሆንም ሕልም ሆኖ ነው የቀረው። አካባቢው ሙሉ ለሙሉ የእርስ በርስ ጦርነት ላይ ከምትገኘው ኢትዮጵያ ጀምሮ ሰሞኑን የከሸፈ መፈንቅለ መንግስት ከተካሄደባትና ገና ያልተረጋጋችው ሱዳን ዲሞክራሲያዊ ለውጥን እየተጠባበቁ የሚገኙት እንደ ኤርትራ፣ ጅቡቲ፣ ሶማሊያ፣ ደቡብ ሱዳንና የመሳሰሉ አገሮች ሁሉም በተበላሸ አቋም ላይ ይገኛሉ። በንጽጽር የተሻለ መረጋጋት የሚታይባት ሶማሌላንድ ብቻ ናት። በተጨማሪም ከውስጣዊ አለመረጋጋት ባሻገር በአገሮች መካከል የሚታየው ውጥረት ወደ ጦርነት ሊያመራ ይችላል የሚባለው የሱዳንና የኢትዮጵያ ድንበር ግጭት አይነት ሌላው አሳሳቢ ጉዳይ ነው። በእርግጥ በግልጽ የወጣ አይደለም እንጂ በብዙ አካባቢ አገሮች ውጥረት እንዳለ ያስታውቃል። የከፋውና ግጭቱን የሚያባብሰው የዓለም ሀገሮችና የየአካባቢው ኃይሎች ተጽዕኖ ቀላል የማይባል ነው። የባህረ ሰላጤው ሀገሮች የተባበሩት አረብ ኤሚሬቶች፣ ቱርክ፣ ግብፅ፣ ቻይና፣ ሩሲያ፣ አሜሪካ፣ የአውሮፓ ሀገሮችና ሌሎችም ሁሉም የየራሳቸው ፍላጎት ያላቸው ናቸው እና ይህም ተጨምሮ ባለው ግጭት ላይ ነዳጅ እንደመጨመር ማለት ነው። እንዲህ ያለው ሁኔታ በአካባቢው ያጋጥማል ብለው ገምተው ነበረ በሱዳንና በኢትዮጵያ የነበረ የሽግግር ጊዜ ስትመለከት እንደማይቀር ያስታውቅ ነበር። ከአንድ አፋኝ ስርዓት ወደ ሌላ ልቅ ዴሞክራሲያዊ መንገድ ስትሸጋገር ሁልጊዜ አልጋ በአልጋ የሆነ መንገድ አጠብቅም። ቢሆንም ግን በዚህ መጠን እንደዚህ ይሆናል የሚል ግምትን ግን አልነበረኝም። አሁን በኢትዮጵያ ባለው የእርስ በእርስ ጦርነት ላይ ያለውት አስተያየት ምንድን ነው? ተጠቃሚውና ተጎጂውስ ማን ይመስሎታል? Uh, it's, it's increasingly clear, at least in my view, that there really is no uh, military solution to this particular conflict. <inaudible> <inaudible> የውጊያው ተዋናዮች የቅርብና የሩቅ ህልሞቻቸውን ዓላማ ለማሳካት የጀመሩት ጦርነትን ስንመለከት ለማንም የሚጠቅም አይመስለኝም። ሌሎች በአካባቢው ፍላጎት ያላቸው የውጭ ኃይሎችም ከዚህ ጦርነት የሚያገኙት ጥቅም ያለ አይመስለኝም። በዚህ ጦርነት እጃቸውን ያስገቡ ሁሉም ወገኖች ጥቅማቸውን ማረጋገጥ የሚችሉት በሰላማዊ መንገድ ብቻ ነው። ብዙ የአካባቢውና በአህጉሪቱ ውስጥ ያሉ ኃይሎች ወይንም የዓለማችን ሀያል አገሮች በኢትዮጵያ እየተካሄደ ያለውን ጦርነት ለማስቆም የውይይት ጥሪ እያደረጉ ይገኛሉ። በእነዚህ ቅድመ ሁኔታዎች የሚስማሙ ይመስልዎታል? እሱን ለማስፈጸመስ ምን አይነት ቅድመ ሁኔታ ተቀምጧል? በውጊያና ውትድርና የሚፈታ ግጭት አለመሆኑ በይፋ እየለየ መጥቷል። ጦርነቱ ባለበት ከቀጠለም አደጋው እጅግ የከፋ እንደሚሆን የታወቀ ነው። ሁሉም ተቀናቃኝ ኃይሎችን ግን ወደ ክብ ጠረጴዛ ሊያመጣቸው የሚችል ነገር አለ። አንደኛው በጦርነቱ ምክንያት እየወረደ ያለው መዓት ሲሆን፣ ሌላኛው የአካባቢ ኃይሎችና የዓለማችን ኃይላት የሚወስዱት አቋምና መንገድ ነው። ከዚህ ውጭም የጦርነቱ ሰለባ የሆኑት የኢትዮጵያ ሕዝቦች ውሳኔም ይኖራል። መጨረሻ እንደሌለው ሲያውቁ ሁሉም ደግሞ እንዲያስቡበት ይገደዳሉ። ሁሉም ወገኖች ግን ወደ መነጋገር የሚያመጣቸው አንድ ነገር ብቻ ሳይሆን የተለያዩ ነገሮች ያሉ ይመስለኛል። መሬት ላይ ያለው የጦርነቱ ሁኔታ አለ። በጉዳዩ ላይ እጃቸውን ያስገቡ የውጭ ኃይሎችም አሉ። እነሱ ሁሉ መታየት ይኖርባቸዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ማዕቀብን አስመልክቶ ያስተላለፉት ትዕዛዝስ በእርስዎ እይታ ምን አንድምታ ያለው ይመስለታል? ስ መጀመሪያ ይህ ትእዛዝ ቀጥሎ ለሚወሰደው ማዕቀብ ነው እንጂ በራሱ ማዕቀብ አለመሆኑን ማስታወስ እፈልጋለሁ። ተግባራዊ የሚሆን ከሆነም አሜሪካ ከኢትዮጵያና ከኤርትራ ጋር ያላትን ግንኙነት ይጎዳዋል። አሁን የምናየው አንዳንድ ነገር አለ። በኔ እይታ ግን እንደዚህ ያሉ እርምጃዎች በተቀናቃኝ ኃይሎች ላይ ተጽዕኖ በመፍጠር ለሰላምና ድርድር ፈቃደኞች እንዲሆኑ ለመገፋፋት ይመስለኛል። ይሁን እንጂ ቅድም እንዳልኩት ዋሽንግተን፣ አውሮፓ ወይም ሌሎች የውጭ ኃይሎች ብቻ የሚያደርጉት ነገር ለውጥ አያመጣም። ብዙ ወሳኝ የሆኑ ሌሎች ውስጣዊና ነባራዊ ሁኔታዎችም አሉ። አድማጮች ለዕለቱ ወደ ያዝ ነው የመጨረሻ ዝግጅታችን እናልፋለን። ጋምቤላ ክልል ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ማካሄዱን የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር አስታውቋል። ጥናቱ የተደረገው በአኝዋ በኑዌር በማጃንግ እና በኦፖ ጎሳዎች ውስጥ ነው። የአራቱ ጎሳዎች ሴቶች እንደ ንብረትነት እንደሚቆጠሩ በየዕለቱ በባሎቻቸው እንደሚገረፉ ትዳር ለመመስረት የሚሹ ወንዶች እህቶቻቸውን እንደ ጥሎሽ እንደሚለዋወጡና ሌሎችም በሴቶች ላይ በደልና ጫና የሚያሳድሩ ልማዶች እንዳሉ ጥናቱ ማሳየቱ ተገልጿል። ኤደን ገረመው አጥኒዋን ህብረት አባይ ሆይንና አንዲት የአኝዋ ጎሳ አባል እናት እንዲሁም በጥሎሽ ምክንያት ከፍተኛ ዕዳ ውስጥ መግባቱን የሚናገር ወጣት አነጋግራ ተከታዩን አሰናድታለች። ወይዘሮ ሀና ኦመድ ክዎት የጋምቤላ ክልል ነዋሪ በሙያቸው ደርስ ናቸው። የአኟ ጎሳ አባል የሆኑት ወይዘሮ ሀና የአስራ ሁለት አመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ አስር አመት ዓመት ሆኗቸዋል። ወይዘሮ ሀና ከባለቤታቸው ጋር የተፋቱበትን ምክንያት እንዲህ ያስረዳሉ። እሱ ደግሞ አድሮ ሲመጣ በጠዋት ይመጣና ክፈች ይለኛል። በሩ ማለት ነው። ከዛ ይከፍትለታል ሁሉ ጊዜ ኔ። ከዛ አንድ ቀን መጥቶ ክፈች ያለኝ እኔ ደግሞ ሰሎት ላይ ለነበርኩኝ ያኔ ክፈች ያለኝ ስለ ቆየው በጣም አበዛሽ ምናምን አለኝ እና ሰደበኝ። ጠጣላን እና እኔ መሆኝ አደረገኝ። እንደው ሁሌ ጊዜ ዝም የምለው አልኩኝ እና ከዛ ጠጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች፣ እኔ ስለማልጠጣ ጫት ስለማልቀም ባራ ና ትይልኝ አሉ። ምክንያቱም አልዞረ ማብሄድ ነው መሆኑ። እዛ በጣም የሚሰድቡኝ እና ሌሎች ሴቶች የሚሰድቡኝ ከሱ ጋር ቢፋታ ነው የሚሻለኝ አልኩኝ። ቤተሰቦቹ ደግሞ የሚስተራወቁ ና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጀ ለምን ድን ነው የሚሰድቡኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድነው የማትፋቱ አለች እኮ ከዛ አንቺ በቃ ተስፋ አትቆርጭም። እንዲ ያለች አክስቴ ማለት ተናዳ ማለት የአባት ከዛ ደግሞ የእናትህ እህት አለች እና እሷ እኮ ተስፋ መቆረጥ አትችልም። ምክንያቱም እሱ ነው ራሱ መጥጠ የጠየቃት ያንን እና እሱ አሳዊ ይጠይቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መውሰን እንችላለን። ከዛ እሱ ሲጠየቅ ምንም አልተናገርም። ዝም አለ ከዛ ወንድሜ ደግሞ እንደዛ ከሆነ በካ ይተ ወስዳት አለ አንተ ደግሞ እንትን የምትፈልጋት ከሆነ እና ብሎ ነው የወሰደኝ በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሀና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አሟቾች እንዳሏቸው፣ ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው እንደሚደበደቡም ይናገራሉ። ማቀው አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል። አርፍዶ ነው የሚገባ። ለሊት ላይ ነው የሚገባ። አንድ ነገር ከተናገረች በጣም የሚገርፋት ተለመደ ነገር። በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኟ ኑዌር መዠንግ ና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሀና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመለክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻጋ ብቻ የሴቶች ግርፋት፣ ሴቶች ትምህርት ቤት ና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራሉ። የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። አንደኛው የስዋት ወጦታዊ ተዋክክስል ስለሚመስለኝ ግኝት አለ። አገልግሎቶችን ከመጠቀም አንጻር ሴቶች ና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛ ሚላ ደግሞ በስርዓተ ፆታ ዙሪያ የተዛቡ አድሏዊ ልምዶችን፣ የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት አስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጪነት ሂደት ውስጥ ያላቸው ስፍራቸው ምን ይመስላል፣ በራሳቸው ህይወት እና እንዲሁም ደግሞ በንብረት በሀብት ላይ የመጠቀም የመቆጣጠር፣ የመወሰን ስልጣናቸው ምን ይመስላል፣ የህጎቹ አፈጣጠርና ክፍተቶች ውስጥ ምንድን ናቸው የሚለው ለማየት የሞከረ እና በእነዚህ ዙሪያ ክስተቶችን እያመላከተ ነው። በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመላከተ መሆኑን ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል። ባሏ ጋር ስትመጣ ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳሉ። ስለዚህ የመጀመሪያ ሮባ መውለድ አለባት። ለምን ያህል ጊዜ መውለድ አለባት የሚለው የወንድ ጊዜ የመወሰን ስልጣን ያለው፣ ሴትዮዋ በዚህ ረገድ ምንም አይነት ስልጣን አይኖራት። ከዚ ጋር ተያይዞ ለምሳሌ መውለድ ማችል ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ ና ሰው በቤተሰቡ እንድትመለስ የሚደረግበት ልማድ እንዳ ያለን አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወሊድ መቆጣጠሪያ ወስዳ ስገኝ የምትደረስበት ሁኔታ እንዳለን ያሳያል። ይሄ የጥሎሽ ባህል ታዲያ ወንዶችንም ፈተና ውስጥ እንደከተተ የሚናገረው የማህበረሰብ ባህል አጥኚና መምህር የሆነው ላንጌ ናይላ ኦመድ ነው። ተማሪ ያለ ያፈቀራት ሴት ስላረገዘችበት እንደተጋቡ ገልጾ ነገር ግን በባህሉ መሰረት እስከ አርባ ሺ ብር ድረስ የመክፈል አቅም ስለሌለው እሱና ቤተሰቦቹ በተደጋጋሚ እዳ ውስጥ ገብተናል ይላል። I have no something to give her. Mm -hmm. ባለቤቴ ከልጄ ጋር ሁና እኔ ቤተሰቦች ጋር ነበረች። የምንሰጣት ምንም አይነት ነገር አልነበረኝም። ቤተሰቦቼም ራሳቸውን ከማስተዳደር ውጪ የሚበቃ ምንም ነገር አልነበራቸውም። እሷዋ ከእኔ ቤተሰቦችና አንዳንዴም ከራሷ ቤተሰቦች እየጠየቀች ነበረ የምትኖረው። እኔ ዩኒቨርሲቲ እየተማርኩ በድጋሚ ቀሪውን የጥሎሹን ገንዘብ አምጡ ብለው ጠየቁ። ያኔ በጣም ነበር የተረበሽኩት። ቤተሰቦቼም ተበድረው 5550 ብር ሰጧቸው። ላንጌ ታዲያ ሴቶችን የመለዋወጥ ባህል እንዳለም ይናገራል። In a condition where the man who marries a a girl uh, have no anything to say. አንድ ወንድ ማግባት ከፈለገና ለጥሎሽ የሚከፍለው ከሌለው ቤት ውስጥ ያለችውን እህቱን ለሀብታም ወንድ ወስዶ በመስጠት ለራሱ ሚስት ያመጣል። ይህ ስርዓት ባኛ ቋንቋ ቢል ይሰኛል። ባኛ ባህል እህት ካለሽ በጣም ሀብታም ነሽ። ምክንያቱም በእነሱ ጥሎሽ ብዙ ገንዘብ ስለሚገኝ እነሱ እንደ ሀብት ነው የሚቆጠሩት። የኢትዮጵያ የህግ ባለሙያ ሴቶች ማህበር ባደረገው የዳሰሳ ጥናት በጋምቤላ የቤተሰብ ህግ መሻሻል እንዲሁም በሴቶች መብት ዙሪያ ለህብረተሰቡ ግንዛቤ የማስጨበጥ ሰፊ ሰራተኞቹ ስራ ሊሰራ እንደሚገባ ካስቀመጣቸው ምክረ ሀሳቦች መካከል ከብዙ በጥቂቱ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።